ታጣቂዎች ሶማሊያ ዋና ከተማ ሞቅዲሾ ውስጥ በፕሬዚዳንቱ ቤተ መንግስት ላይ ከፍተኛ አደጋ መጣላቸው ተዘግቧል። በጥቃቱ አንድ ከፍተኛ ባለሥልጣንን ጨምሮ ቢያንስ 17 ሰው ተገድሏል። በፕሬዚዳንቱ ላይ ጉዳት አልደረሰም። የዛሬው የአልሸባብ ጥቃት የተጣለው የሶማሊያ መንግስትና የአፍሪቃ ህብረት ኃይሎች ቡድን ላይ አዲስ ጥቃት ለመክፈት እያቀዱ ባሉበት ወቅት እንደሆነ ከናይሮቢ የደረሰን የሪፖርተራችን ገብቻ አዝሎ ዘገባ ይናገራል። ዝርዝሩን ሰለሞን አባተ ይዞታል። ከዛሬው ጁምአ ሶላት በኋላ አደጋጣዮቹ የቪላ ሶማሊያን የቤተ መንግሥቱን ማለት ነው ቅጥር ግቢ መግቢያ ከከበቡ በኋላ ወደ ውስጥ ዘልቀው ለመግባት በኃይል መሞከራቸውን እማኞች ተናግረዋል። ጥቃት አድራሾቹ ለማሳሳቻ የተጠቀሙበትን ወታደራዊ የደንብ ልብስ ለብሰው እንደነበርም የጸጥታ ባለሥልጣናት አመልክተዋል። የሶማሊያ ጠቅላይ ሚኒስትር ጽህፈት ቤት ኃላፊም ከተገደሉት መካከል እንደሚገኙ ታውቋል። ለጥቃቱ አልሻባብ ኃላፊነቱን ወስዷል። በሶማሊያ የተባበሩት መንግሥታት ድርጅት ልዑክ ኒኬይ ለንደን ላይ ሆነው ከቪኦኤ ጋር ባደረጉት ቃለ ምልልስ ከጥቃቱ በኋላ ወዲያው የሶማሊያ ፕሬዚደንት ደውለውላቸው መነጋገራቸውን ገልጸዋል። ሁለት መኪኖች ላይ የተጠመዱ ቦምቦች ከቤተ መንግሥቱ ግቢ የኋላ በር ውጪ አንዱ ሌላውን ወዲያው ተከትሎ መፈንዳታቸውን ከዛም በኋላ ወደ አስራ አምስት የሚሆኑ አደጋ ጣዮች ወደ ቪላ ሶማሊያ ቅጥር ግቢ ለመግባት ሲሞክሩ እንደነበረ ፕሬዚዳንቱ ነግረውኛል። ከንግግራቸው እንደተረዱትም ፕሬዚደንቱ በጣም የተረጋጉና የተሰባሰቡ ሰው እንደነበሩ ኬ አመልክተዋል። ጥቃቱን መመከት በመቻላቸው በሚል ለአፍሪካ ህብረትና ለሶማሊያ ብሔራዊ ጦር የሀገሪቱ መንግሥት በይፋ የትዊተር ገጹ ላይ ምስጋና አስፍሯል። ባለፉት ሦስት ዓመታት በአፍሪካ ህብረቱ ጦር አሚሶም በተመራ መጠነ ሰፊ ጥቃት አልሻባብ ብዙውን የሶማሊያ ይዞታውን መነጠቁና እየሸሸ መሄዱ ይታወቃል። ይሁን እንጂ ቡድኑ የደቡብና ማዕከላዊ ሶማሊያን አካባቢዎች አሁንም እየተቆጣጠረ ከመሆኑም በላይ በዋና ከተማይቱ ሞቃዲሾ ላይ እንዲህ እንደ ዛሬው አይነት ትርምስ የሚፈጥሩ የተለያዩ አደጋዎችን በመንግስቱና በዓለም አቀፍ ኢላማዎች ላይ ሲጥል ይታያል። አልሻባብን ከቀሩትና አሁን ከሚቆጣጠራቸው ይዞታዎቹ ጠራርጌ ያወጣባቸዋለሁ ያላቸውን እቅዶቹን መንግስቱ ሰሞኑን ይፋ አድርጓል። ቡድኑ ጫናና ጥቃት እየበረታበት በሄደ መጠን ይበልጥ አደገኛና አደጋ ጣይም እየሆነ መጥቷል፣ ይላሉ የመንግስታቱ ድርጅት ልዑኬ። ባለፉት ጥቂት ሳምንታት ውስጥ የአልሸባብ እንቅስቃሴና የሽብር ጥቃቶች ሞቃዲሾ ውስጥ እየተበራከቱ ሲመጡ አይተናል። እናም ቡድኑ ሽብር ሊነዛ የሚችልበት ሌላ መንገድ ስለሌለው ሁኔታው ምናልባት ለተወሰነ ጊዜ በዚህ ገጽታው ሊቀጥል ይችላል የሚል ስጋት አለኝ። ባለፈው ሳምንትም አልሸባብ የተባበሩት መንግስታት ድርጅት ጽህፈት ቤት በሚገኝበት ሞቃዲሾ አይሮፕላን ጣቢያ አቅራቢያ በድርጅቱ ተሽከርካሪዎች ቅፍለት ላይ አደጋ ጥሎ ቢያንስ ስድስት ሰው መገደሉ መገለጹ ይታወሳል።